የዓለም አቀፉ የሰው መብት ተከራካሪ አምነስቲ ኢንተርናሽናል ስደተኞችን ስለመቀበል የሚያመለክተውን ሬፊጂስ ዌልካም ኢንደክስ ይፋ ሲያደርግ የመጀመሪያ ነው። ጥናቱን ያከናወነው ግሎባል ስካን የተባለው ነፃ የስልት አማካሪ ተቋም ሲሆን በጥናቱ መንግስታት ስደትን በሚመለከት የያዙት መመሪያ ዜጎች ከያዙ ተቋም ጋር እንደማይመጣጠን ያትታል። ከአፍሪቃ አራት አገሮች በጥናቱ ተካተዋል። የአገሪቱ ዜጎችም ስደተኞችን በአገራቸው፣ በከተማቸው፣ በጎረቤታቸውና በቤታቸው ተቀባል ብለው ለማስተናገድ ፍቃደኛ መሆናቸውንም ያሳያል። ለምሳሌ በናይጄሪያ 85 በመቶ በጥናቱ የተሳተፉ ሰዎች በጦርነት፣ በሃይማኖት፣ በዘር ወይም በፖለቲካ ምክንያት ከተቃጣባቸው ግድያ የሚሸሹትን እንደሚቀበሉ፣ መንግስታቸውም ስደተኞችን መርዳት እንዳለበት ይጠቁማሉ። በተመሳሳይ በኬንያ 65 በመቶ ህዝብ ስደተኞችን እጃቸውን ዘርግቶ እንደሚቀበሉ ጥናቱ ያትታል። ይህ ቁጥር የሚያሳየው ስደተኞችን የሚያጥላላ የፖለቲካ ፕሮፓጋንዳ ከህብረተሰቡ አስተያየት ጋር እንደሚጋጭ የአምነስቲ ኢንተርናሽናል ዋና ጸሐፊ ሰሊሊ ሼት ይናገራሉ። ህብረተሰቡ ስደተኞችን ለመቀበል ዝግጁ ነው። ይሁን እንጂ የስደተኞችን ቀውስ በተመለከተ መንግስታት የሚሰጡት ምላሽ ዜጎች ከያዙት አቋም ጋር አይሄድም ይላሉ ዋና ጸሐፊው። ባሳለፍነው ሳምንት የኬንያ መንግስት ዳዳብን ጨምሮ ሌሎች የስደተኞች መጠለያ በገንዘብና በደህንነት ምክንያት ለመዝጋት ማቀዱ ተነግሯል። ዓለም አቀፉ ሕብረተሰብም የሰብአዊ እርዳታ ለስደተኞቹ ለማድረግ ኃላፊነቱን እንዲወስድም አሳስቦ ነበር። የአምነስቲ ኢንተርናሽናል የኬንያ ጽህፈት ቤት የሚመሩ ቪክቶር ኛሞሪ የኬንያን አቋም እንዲህ ይተቻሉ። ሰዎች ለሰዎች ጠንካራ ስሜት አላቸው። ስደተኞቹ ከአገራቸው ተሰደው መጠገያ የሚፈልጉ ከሆነ እንደ ሰብአዊ ፍጡር ይህ ይሰማናል። ይሁን እንጂ እጅግ ጥቂት ሰዎች ሊቃወሙ ይችላሉ። ኬንያን ካየን 62 በመቶ የሚሆነው ህዝብ መንግስት ለስደተኞቹ ከለላ እንዲሰጥ ይጠይቃሉ። ያም ሆኖ ግን የተወሰኑ ሰዎችና ፖለቲከኞች ደግሞ ስለ ስደተኞች አሉታዊ ንግግር ሲያሰሙ ይደመጣል። ይህ ደግሞ ትክክል አይደለም። መንግስት ስለ ጸጥታ ጉዳይ ይናገራል። ስደተኞች የደህንነት ስጋት መሆናቸውን የሚያሳይ ማስረጃ ግን የላቸውም። ደቡብ አፍሪካ በዚህ ጥናት የተካተተች ሲሆን መንግስታት የስደተኞችን ፍራቻ በማህበረሰቡ ቢፈጥሩም አብዛኛው ዜጎች ስደተኞችን ተቀብለው እንደሚያስተናግዱ ዋና ጸሐፊዋ ሼት ጠቅሟል። ቪክቶርም ጥናቱ ይላሉ ደቡብ አፍሪካን ብንወስድ ወደ 24 በመቶ የሚሆኑ ዜጎች ጦርነትና ክስን ሸሽተው ለተሰደዱ ወገኖች ከሌላ ለመስጠት ሀገራቸው የተሻለ ማድረግ እንዳለባት ያስባሉ። በተጨማሪም 41 በመቶዎቹ በዚህ ጉዳይ ከመንግስት ጋር ይስማማሉ። ይሁን እንጂ 16 በመቶ የሚሆኑት ሀገራቸው ስደተኞችን መቀበሏን አጥብቀው እንደሚቃወሙ ጥናቱ ያመለክታል። ሰሞኑን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር እንዳመለከተው በተለያዩ ሀገራት የሚገኙ በሚሊዮን የሚቆጠሩ ጥገኝነት ፈላጊ ስደተኞች በቂ ገንዘብ ባለመኖሩ ጎዳናዎች ላይ መኖር ተገድደዋል። ድርጅቱ ማንም ውጪ አይጣልም በሚል በጀመረው ዓለም አቀፍ ዘመቻም እንደ ሊባኖስ፣ ሜክሲኮ እና ታንዛኒያ ባሉ አገራት በቂ መጠለያ ለሌሎች ስደተኞች መርጃ የሚሆን ገንዘብ ለማሰባሰብ እየተንቀሳቀሰ መሆኑ ተሰምተዋል። ታንዛኒያ ውስጥ የኪጎማ ነዋሪ የሆነችው ዲያና ሩባንጉካ በአገሯ ስላለው የስደተኞች አቀባበል እንዲህ ትላለች። እኔ ምለው ስደተኞችን በቤቴ ወይም በከተማዬ አልቀበልም አይደለም። ነገር ግን ሕጋችን እነሱ ካልተመዘገቡ በስተቀር ከኛ ጋር እንዲኖሩ አይፈቅድም። ሆኖም አንድ ስደተኛ መስፈርቱን ካሟላ ልቀበለው ወይም ልቀበላት ዝግጁ ነኝ። ይህን እንደ ችግር አላየውም። ምክንያቱም ወደኛ የመጡት በሀገራቸው በገጠማቸው ችግር ምክንያት ነው። wamekimbilia tu nciniketu kutokana na shida za nchi za kwao